ቲክቶክ ላይ በቀላሉ ገንዘብ መስራት ከፈለጋችሁ እንዴት አድርጋችሁ እንደምትሰሩ ላሳያችሁ። ስድስት ቀን ብቻ ነው የቀራችሁ። እስከ ኦገስት ፎር ነው የሚቆየው። ከዚህ በፊት የነበረው ፕሮግራም ትላንትና አልቋል ጁላይ ትኒ ኤት። ይሄኛው ደግሞ እስከ ኦገስት ፎር ድረስ ይቆያል ማለት ነው። እንዴት አድርገን ነው ገንዘብ የምንሰራው ካላችሁ፣ እዚህ ጋር እንደምታዩት ቪዲዮችሁን ትሰሩ እና ኔክስት የምትለዋን ነገር ትነካላችሁ። ከዚያም በኋላ እንደምታዩት እዚህ ጋር አድ ሊንክ የሚለውን ትነኩና ጎ ላይቭ የምትለዋን ትመርጣላችሁ። ከዛ ጋር ሁለት ኦፕሽን ይሰጣችኋል። ለእኔ ሁለት ኦፕሽን ያለኝ ለእናንተ ከዛ ሊበልጥም ሊያንስም ይችላል ማለት ነው። እኔ እዚህ ጋ አሁን ቲክቶክ ላይ እንዴት ላይቭ እንደሚገባ ቀላል እንደሆነ የሚያሳየውን ኦፕሽን እመርጣለሁ ማለት ነው። እንደምታዩት በአንድ ሺህ ክሊክ እስከ ሶስት መቶ ዶላር ድረስ ይከፍለኛል ማለት ነው። እዚህ ጋር ደግሞ እንደምታዩት እስከ መቶ ሺህ አዋርዳለ ማለት ነው። እስከ መቶ ሺህ ዶላር ሊሰራበት ይችላል ማለት ነው። የሚገርም ነው። ኤኒዌይ ከዛ በኋላ ትመለሱና እዛ ጋ የምትፈልጉትን ትመርጣላችሁ። ስለ ላይፍ ስቶሪያችሁ አሁን የሰጠኝ ኦፕሽን ቱ ነው። ስለ ላይፍ ስቶሪሽ ወይም ማሪ ወይ ደግሞ ቲክቶክ ላይቭ መግባት በጣም ቀላለው ከምታስቡት በላይ ቀላለው። የሚል ነገር ቶፒክ እንደሱ አይነት ስሪ ነው ያለኝ። እሱን ሰራውኝ ማለት ነው። ይኸውን ለእናንተ ሰራውላችሁ። አሁን ከዛ በኋላ ኔክስት ብላችሁ ፖስት ታረጋላችሁ ማለት ነው። ጎ ላይቭ ወይም ደግሞ ላይቭ ኢንሴንቲቭ ስለሚባለው እንዴት ነው አሰራሩን አሳየን ብላችሁ ነበረ። ላይቭ ኢንሴንቲቭ ምንድን ነው? የተለያዩ ሰዎች ሊንክ እናስቀምጣለን። ሊንኩን እየተጫኑ ሲገቡልን ኤሊጂብል የሆኑ ክሊኮች ከአንድ በአንድ ሺህ ክሊክ ከመቶ እስከ ዶላር መስራት የሚቻልበት ፕሮግራም ነው።